አሸናፊው የክርስቲያን ኑሮ ምዕራፍ አራት የበረከት ንጉሳዊ ጎዳና ኢያሱ ምዕራፍ ሶስት ቁጥር አስራ አንድ ኢያሱም ማሎ ተነሳ። እሱና የእስራኤልም ልጆች ሁሉ ከሰጢም ተነስተው ወደ ዮርዳኖስ መጡ፣ ሳይሻገሩም በዚያ አደሩ። ከሦስት ቀንም በኋላ አለቆች በሰፈሩ መካከል አለፉ። ሕዝቡን የአምላካችሁን የእግዚአብሔርን ቃል ኪዳን ታቦትና ሌዋውያን ካህናት ተሸክመውት ባያችሁ ጊዜ ከሰፈራችሁ ተነስታችሁ ተከተሉት። በእናንተና በታቦቱ መካከል ያለው ርቀት በስፍር ሁለት ሺህ ክንድ ያህል ይሁን። በዚህ መንገድ በፊት አልሄዳችሁበትምና የምትሄዱበትን መንገድ እንድታውቁ ወደ ታቦቱ አትቅረቡ ብለው አዘዙ። ኢያሱም ሕዝቡን ነገር እግዚአብሔር በመካከላችሁ ድንቅ ነገር ያደርጋል ያደርጋልና ተቀደሱ አለ። ኢያሱም ካህናቱን የቃል ኪዳኑን ታቦት ተሸክማችሁ በሕዝቡ ፊት ለፉ ብሎ ተናገራቸው። የቃል ኪዳኑንም ታቦት ተሸክመው በሕዝቡ ፊት አለፉ። እግዚአብሔርም ኢያሱን ከሙሴ ጋር እንደሆንሁ እንዲሁ ካንተ ጋር መሆኔን ያውቁ ዘንድ በዚህ ቀን በእስራኤል ሁሉ ዓይን ፊት አይን ከፍ ከፍ አድርግ ዘንድ እጀምራለሁ አንተም የቃል ክዳኑን ታቦት የሚሸከሙትን ካህናት በዮርዳኖስ ውሃ ዳር ስትደርሱ በዮርዳኖስ ውስጥ ቁሙ ብለህ እዘዝ አለው። እያሱም ለእግዚአብሔር ልጆች ወደዚህ ቀርባችሁ የአምላካችሁን የእግዚአብሔርን ቃል ስሙ አለ። እያሱም አለ ሕያው አምላክ በመካከላችሁ እንደሆነ እርሱም ከፊታችሁ ከናናውያንን፣ ኬጢያውያንን፣ ኤውያውያንን፣ ፌርዛውያንን፣ ጌርጌሳውያንን፣ አሞራውያንንም ኢያቡሳውያንንም ፈጽሞ እንዲያወጣ በዚህ ታውቃላችሁ። እነሆ የምድር ሁሉ ጌታ ቃል ኪዳን ታቦት በፊታችሁ ወደ ዮርዳኖስ ያልፋል። አሁንም ከእስራኤል ነገዶች አስራ ሁለት ሰዎች ምረጡ፣ ከየነገዱ አንድ ሰው ይሁን። እንዲህም ይሆናል የምድር ሁሉ ጌታ የእግዚአብሔርን ታቦት የተሸከሙ ካህናት እግር ጫማ በዮርዳኖስ ውሃ ውስጥ ሲቆም ከላይ የሚወርደው የዮርዳኖስ ውሃ ይቋረጣል፣ እንደ ክምርም ሆኖ ይቆማል። እንዲህም ሆነ። ሕዝቡ ዮርዳኖስን ሊሻገሩ ከየድንኳኖቻቸው በወጡ ጊዜ የቃል ኪዳኑን ታቦት የተሸከሙ ካህናት በሕዝቡ ፊት ይሄዱ ነበር። እንደ መከር ወራት ሁሉ ዮርዳኖስ እጅግ ሞልቶ ነበረና ታቦት ተሸካሚዎቹ ወደ ዮርዳኖስ ሲደርሱ ታቦቱንም የተሸከሙት የካህናቱ እግሮች በውሃ ዳር ሲጠልቁ ከላይ የሚወርደው ውሃ ቆመ። በዳርታን አጠገብ ባለችው አዳም በምትባል ከተማ በሩቅ ቆሞ በአንድ ክምር ተነሳ። ወደ አረባ ባህር፣ ወደ ጨው ባህር የሚወርደው ውሃ ፈጽሞ ተቋረጠ። ሕዝቡም በያርኮ ፊት ለፊት ተሻገሩ። የእግዚአብሔርንም የቃል ኪዳን ታቦት የተሸከሙ ካህናት በዮርዳኖስ መካከል በደረቅ መሬት ጸንተው ቆመው ነበር። ሕዝቡም ሁሉ ዮርዳኖስን ፈጽመው እስኪሻገሩ ድረስ እስራኤል ሁሉ በደረቅ መሬት ተሻገሩ። ኢያሱ ምዕራፍ 3 ከቁጥር 1 እስከ 17። የብሉይ ኪዳን ድንቅ መጽሐፍ በሆነው በዚህ መጽሐፍ ኢያሱ ጉዟችንን ስንቀጥል በእስራኤል ልጆች ታሪክ ውስጥ ከምድረ በዳ ምድረ በዳ ከነአን ወደ ተሻገሩበት ታሪካዊ ወቅት ደረስን። ዮርዳኖስን መሻገር ሞትና ወደ ዘላለማዊ መንግሥተ ሰማያት መድረስ አይደለም፣ ነገር ግን የክርስቲያንን ከወራዳ ኑሮ ወደ ተሻለው የአኗኗር ደረጃ መሻገርን ያስረዳል። የግላዊ ኑሮን ማላቅና የክርስቲያናዊ ኑሮን መጀመር ያሳያል። በግል ድካም ስራና፣ በተግባር የተመሠረተ ኑሮን ማላቅና በሃይማኖትና በመታዘዝ የተመሠረተ ኑሮን መጀመር ይገልጻል። በእነዚህ ሁለቱ መካከል ኃይለኛው የዮርዳኖስ ወንዝ እየነጎደ ይንከባለላል። ይኸውም የአይቻልምነት ወንዝ ነው። በምትኖረው የክርስትና የክርስቲያንነት አኗኗሪ ሁኔታ በብዙ ቅር ይልሃል። እኔ አሁንም እነዚህ ምዕራፎች የተሻለና ከፍ ያለ የአኗኗር ደረጃ መኖሩን ለማግኘትም የሚቻል መሆኑን መንገድ ከፍተውልሃል። ነገር ግን ይህን መጽሐፍ ለማንበብ እንደ ጀመርህ አጥፈህ ልትወረውረው ሳትፈተን አልቀረህም። እንዲህም ብለህ ይሆናል፣ ይህ ለእኔ አይደለም፣ አይጠቅመኝም። ያ ሰው ሕይወቴን አያውቀው፣ የእኔን ችግርና ደካማነት እርስ አያውቅም። ወንድም ሆይ እንዲህም አይደለም። እርግጥ ነው ችግርህንና ደካማነት ምን እንደሆኑ አላውቅም። ነገር ግን በእርሱ ዘንድ የማይቻል ነገር የሌለውን ጌታ ይናውቃለሁ። ከእናንተ በማናቸውም የችግርና የመከራ ደካማነት የደካማነት ተራራ ቢያፈጥባችሁ፣ በልባችሁም ከዚህ የተሻለ ኑሮ ለእኔ የለም አሸናፊ የክርስቲያን ኑሮም የበለጠ ልዩነት አያመጣብኝም ብትሉ እግዚአብሔር ከቃሉን ነግራችሁ የሚፈልግ ነገር እንዳለ አምናለሁ ያውም በደካማነት መሸነፋችሁና መጎሸማችሁ አልቆ በእግዚአብሔር ያላችሁ አለምን የምታሸንፉበት ሃይማኖታችሁን እንድትጸኑ ነው። ስለዚህም ይህ ሁለት ሚሊዮን ተኩል የነበረው ታላቅ ህዝብና ሰራዊት የዮርዳኖስን ወንዝ ሲሻገር ስናይ እንድትከተሉኝ በጥሞናና በጥንቃቄ ጠይቃችኋለሁ። እነሆ የምድር ሁሉ ጌታ ቃል ኪዳን ታቦት ከፊታችሁ ወደ ዮርዳኖስ ያልፋል። ኢያሱ 3 11 በቁጥር 10 እንዲህ ተጽፏል። ኢያሱም አለ ያው አምላክ በመካከላችሁ እንደሆነ፣ እርሱም ከፊታችሁ ከነአናውያንን፣ ኬጥያውያንን፣ ኤዊያውያንን፣ ፌርዛውያንም፣ ጌርጌሳውያንን፣ አሞራውያንን፣ ኢያቡሳውያንን ፈጽሞ እንዲያወጣ በዚህ ታውቃላችሁ። በዚያን ዘመን እስራኤላውያን የገጠማቸው ነገር መጋደል ነበር። ደግሞ ማሸነፍ የነርሱ ነበር። ምድረ ከነአን በዚህ ቁጥር ቁርጥ ስማቸው በተጠቀሱ ሰባት አያላን ነገስታት ታይዛለች። እግዚአብሔርም እያንዳንዳቸው እንዲጠፉ አዘዘ። የሰውን ሕይወት የሚያጠፋው የእግዚአብሔር ባህሪ ምን እንደሆነ የምትጠይቁና ይህን በመያዝ በእግዚአብሔር ከቶ አላምንም በማለት የምትፈተኑ ስላላችሁ እዚህ ላይ ትንሽ ረጋ ልበል። እንደዚህ ባለው አምላክ ልታምን አትችልምን? ይህችን ምድር ለአብርሃምና ለዘሩ ርስት አድርጎ እንደሚሰጥ እግዚአብሔር ከአራት መቶ ዓመታት በፊት ለአብርሃም ተስፋ ሰጥቶ ነበር። በአራተኛው ትውልድ ህዝቡ ወደ አገሩ ይመለሳል፣ የአሞራውያን ኃጢአትና አመፅ ገና አልሞላምና ብሏል። ዘፍጥረት 15 16 አሁን ከአራት ትውልድ በኋላ የእግዚአብሔር ህዝብ በምድሪቱ ዳርቻ ላይ ናቸው። በእውነቱም የአገሪቱ ነዋሪዎች አጢአት ሞልቷል። በብዙ ርኩሰትና ከርኩሳን መናፍስት ጋር በመቆራኘት በአያሌው በድለዋል። ከኦሪት ዘዳግም አስራ ስምንት አስር እንደምታነቡት ከርኩሳን መናፍስት ተቆራኝተው ከምድሪቱ ነዋሪዎች ጋር ከሕዝቡ አንድ ሰው እንኳን እንዳይተባበር እግዚአብሔር አዟል። ከነዚያም የሚተባበር እስራኤላዊ ከሕዝቡ እንዲወገድ አስጠንቅቋል። አሁን እግዚአብሔር እነዚያን ሰባት ነገስታት ከሕዝቡ ፊት እንደሚያስወጣቸው የሰጠው ተስፋ ይፈጸማል። እስራኤልን የገጠመው መጋደል ከስጋውያን ወንዶችና ሴቶች ጋር እንዳልነበረ አስተውል ነገር ግን የከነአንን ነዋሪዎች ልብና ባህሪ ከሚገዙ አጋንንት ጋር ነበር። ይህ መጋደል እያንዳንዱ የእግዚአብሔር ልጅ ከሚያደርገው መጋደልና ጦርነት ጋር ፍጹም ተመሳሳይነት አለው። መጋደላችን ከደምና ከስጋ ጋር አይደለም፣ ከአለቆችና ከስልጣናት ጋር፣ ከዚህም ከጨለማ ዓለም ገዢዎች ጋር፣ በሰማያዊ ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ኤፌሶን 6 12። የእስራኤልን ልጆች የገጠማቸው መጋደል እኔንና አንተን በየቀኑ ኑሯችን የሚገጥመው መጋደሎች አይነት ናቸው። ያንተ ባህሪና አኗኗር በመንግስተ ሰማያትና በገሀነም እሳት መካከል ውጊያ የሚና የሚነጉድበት የጦር ሜዳ መሆኑን ተገንዝበሃልን? በአንድ ወገን ሰይጣን፣ በሌላ ወገን እግዚአብሔር በኢየሱስ ክርስቶስ ሆኖ ሕይወትን የግል ሊያደርጉ ይዋጋሉ። አንዱ ሊያጠፋህ፣ ሌላው ሊያድንህ። መጋደላችን ከደምና ከሥጋ ጋር አይደለም። በምድረ ከነአን የእስራኤል ልጆች የገጠማቸውና እኛንም ዛሬ የሚገጥመን ውጊያ አንድ አይነት ነው። እንድትገነዘብ የሚፈልገው እነዚያን ሰዎች የገጠማቸው መጋደልና ውጊያ ብቻ ሳይሆን ድል መንሳት ጭምር መሆኑን ነው። እግዚአብሔር ለዚያች ሀገር ምድር አንድ አላማ ነበረው። አላማው ምን ነበር? ይህ ነው። አንድ ትንሽ ህጻን በቤተልሔም በረት ክርስቶስ የእግዚአብሔር ልጅ በመስቀል ላይ ሞቶ መቶ ሀያ ሰዎች በሰገነት ላይና የመንፈስ ቅዱስ በእነሱ ላይ ማውረድ ነው። ቤተልሔም፣ ቀራንዮና ጴንጠቆስቴ የእግዚአብሔር ልጅ ስጋ መልበስ የሰው ዘር ኃጢአትን፣ ፍርድን በርሱ መጫን የክርስቶስንም ህይወትና ባህርይ በምእመናን ልብ መቅረጽ ናቸው። የወደቀውን የሰው ዘር ለማዳን ይህ አይነተኛውና ከሁሉ በላይ ከሁሉ በፊት የነበረ የእግዚአብሔር ዓላማ ነው። ማንኛውም ነገር ደግሜም ልናገር በምድርም ሆነ በገሃነም ካለው ሁሉ አናቸውም ቢሆን የእግዚአብሔርን ዓላማ ሊያግድ ከፊቱ መቆም ከቶ አይገባም። የምድሪቱ ሕዝብ መተላለፍና በአመፅ መሞላት፣ አሁን እግዚአብሔር እጁን ለፍርድ ያነሳና መስራት ይጀምራል። እግዚአብሔር ዛሬ ለአንተ ህይወት አንድ ዓላማ ወይም እቅድ አለው። ይህ የተዘጋጀልህ እቅድ ምንድን ነው? ቤተልሔም፣ ቀራኔዮና ጴንጠቆስጤ ናቸው። ይህም ማለት ስጋ የለበሰው ኢየሱስ በመንፈስ ቅዱስ ወደ ልብህና ባህሪይ ገብቶ በመስቀሉ ላይ የኀጢአትህን ፍርድ ተሸክሞ አንተም ከክርስቶስ ጋር በኀጢአት ሁሉ ሞተህ የስላሴ ሦስተኛ አካል የሆነው የመንፈስ ቅዱስ ኀይል ከክርስቶስ ጋር ለመሞትና ተነስተህ በአዲስ ህይወት ለመኖር ፈቃደኛ ወደ ሆነው ሕይወትህ መጥቶ በውስጥህ መኖር ማለት ነው። እግዚአብሔር ለወንዶችም ሆነ ለሴቶች እያንዳንዳችን ያለው አላማ ቤትልሄም፣ ቀራኒዮንና ጴንጠቆስጤ ናቸው። እግዚአብሔር ይህን አላማውን እንዳይፈጽም የሚያሰናክል ሁሉ ይደመሰሳል። ነገር ግን በአላማውና በፍጻሜው መካከል ዮርዳኖስ እንደ ነጎድጓድ ይፈሳል፣ እየነጎደ ይፈሳል። እርሱንም መሻገር የማይቻል ይመስላል። የክርስቲያን አኗኗርህ እግዚአብሔር ያዘጋጀልህን አላማ እንድታውቅ አሁን ትንሽ መንገድ ስትከፍትልህ በአእምሮ እንዴ ስትል ትጠይቅ ይሆናል። ነገር ግን ደካማነትን ወይም እንቅፋትን ምን ላድርግ? ችግርህን፣ ደካማነትን ምን ይሆን የአመል ባርነት ነውኒ? ምናልባትም እምነት ያለ ሆነ ሳለ በስሜት በቁጣና በፍቅር ማበል ትነዳ ይሆናል። ሌሎችን የምታስተምር ሆነ ሳለህ አንተ ራስህ ከእግዚአብሔር ያልተማርህ ነህን? ለሌሎች ስለ ጌታ ኢየሱስ ክርስቶስ ትናገራለህ። ዳሩ ግን ድል አድራጊው ኢየሱስ በኃይሉ በሕይወት ውስጥ አሸናፊ መሆኑን ያልቀመስክ የሆንን የሰውን ልብ የሚያውቅ እግዚአብሔር ቢሆንም ምናልባት ያንተ ችግሮችና ደይደካማነት ወንዝ እነዚህ ግዙፎቹ አይደሉም ይሆናል። ታዲያስ ጥቃቅን ብለን የምንጠራቸው ምስጢራዊና የተደበቁ ነገሮች ናቸውኔ። እነዚህም በአይናችን ፊት የማይጎዱ ናቸው። በእግዚአብሔር አይን ፊት ግን ከግዙፎቹ እኩል የሚቆጠሩና የሚያሰጉ ናቸው። በአንዱ ዘንድ የማያፈቅር መንፈስ ይሆናል፣ በሌላው ዘንድ ደግሞ ሰውን ማማት፣ በሌሎቹ ደግሞ አትንኩኝ ባይነት፣ በጥቂት መቆጣት፣ ምኞታቸው ቢቃወስባቸው ለራሳቸው መከላከያ በሙሉ ኃይል መነሳት፣ በማናቸውም ስፍራ ከፍ ከፍ ማለትንና ራሳቸውን ማመስገንን ማክበርን የሚወዱ ናቸው። አንዳንዶች ደግሞ በሌሎች እድል ይመቀኛሉ። በረከትን እየጋረዱብን መንፈሳዊ መታደስን የሚከለክሉን እነዚህ ነገሮች ዛሬ በክርስቲያን ሕይወት እያደቡ ይኖራሉኒ ዛሬ የቤተ ክርስቲያናችን ምስክርነት የሚያጨናግፉ በእኛና በበረከት አገራችንም መካከል እንደ ዮርዳኖስ እየነጎዱ የምንበለበሉ እነዚህ ነገሮች መሆናቸውን እንድናይና እንድንረዳ እግዚአብሔር ይርዳን። የተፈለገው መጋደልና ማሸነፍ ነበር። እስካሁን ያደረግነው ግን መዋጋትና ማሸነፍ ነው። መጽሐፈ ኢያሱ ምዕራፍ ሶስትን ለማንበብ ጥቂት ጊዜ ለማሳለፍ ፈቃደኛ ብትሆን ሁሉም ነገር እግዚአብሔር ከእነሱ መካከል ለመሆኑ ምልክት በሆነው በቃል ኪዳኑ ታቦት ላይ ተጥሎ እንደ ነበር ታገኛለህ እነሆ የምድር ሁሉ ጌታ ቃል ኪዳን ታቦት በፊታችሁ ወደ ዮርዳኖስ ያልፋል ኢያሱ ምዕራፍ ሶስት ቁጥር አስራ አንድ ታቦቱ በዚህ ምዕራፍ ከአስር ያላነሰ ጊዜ በቀጥታ ይጠቀሳል። ሕዝቡ ዮርዳኖስን ሲሻገር ከሁሉ በፊት ታቦቱ ቀዳሚ እንደነበር አስተውል። ከእነዚያ ሁለት ሚሊዮን ተኩል ሕዝቦች እያንዳንዱ ሰው ለታቦቱ የሚደርሰውን ተአምር ሁሉ በግልጽ ለራሱ ማየት አለበት። አስራ ሁለት ካህናት በማለዳ ተነስተው ታቦቱን በወሰንሳ በትክክለኛው ተሸክመው ወደ ወንዙ ጉዞ ቀጠሉ። ያም ታላቅ ሰራዊት ታቦቱን በፊቱ ሲያይ ምን ስሜት በልቡ እንደነበር ይታሰበኛል። ባህሩ ጎድሎ የሙላቱ ወራት እስኪያልፍ ቢቆዩ አይሻልምኒ? ወንዙ ሲጎድል በእግዚአብሔር መሻገር እስክችሉ በእግር መሻገር እስክችሉ መጠበቅ አይሻልምኒ? ሕዝቡ እያዩ ካህናቱ ወደ ወንዙ ቀረቡ። የውሃው ሙላት ግን እያፋጨና እየነጎደ ይንከባለላል። አንድ ክንድ ያህል ወደ ወንዝ ቀረቡ፣ ግን ፍንክች አላለም፣ ደግሞም አልተለወጠም። ነገር ግን የእግራቸው ጫማ የውሃው እንዳር፣ እስከጠለቀ እንደጠለቀ ውሃው በታላቅ ክንድ የሚንቀሳቀስ ይመስል ወደ ኋላው ተለጠቀ፣ ተጠቀለለ። ካህናቱም ወንዙ በነበረበት ስፍራ በደረቅ መሬት ተራመዱ። ቀስ በቀስ ውሃው ከፊታቸው ተከፈለ። መጽሐፉም እንደሚለው የእግዚአብሔርን የቃል ኪዳን ታቦት የተሸከሙ ካህናት በዮርዳኖስ መካከል በደረቅ መሬት ጸንተው ቆመው ነበር ሕዝቡም ሁሉ ዮርዳኖስን ፈጽመው እስኪሻገሩ ድረስ እንደዚሁም ጌታ ኢየሱስን በግልጽ ለየራሳችን ካላየ ነው። ከግላዊ አኗኗር ወደ ክርስቶሳዊ አኗኗር ለመሻገርና ለመድረስ አንችልም። እስካሁን ህዝቡ ተስፋ በመቁረጥ ተደናግረው የማይደፈር የሚመስላቸውን ወንዝ ያዩ ነበር። አሁን ግን ታቦቱ ቀድሟቸው ወደ ወንዙ ወረደ። ስለዚህ እግዚአብሔር በመካከላቸው ለመሆኑ ምልክት በሆነው በቃል ኪዳኑ ታቦት ላይ ሀሳባቸው አርፏል። የቃል ኪዳኑ ታቦት ወደ ወንዝ ስገባ እያዩ ውሃው ተከፈለ። የወንዙ ጎዳና ደረቀ። ደካማነትንም ተሸፈነ ተሸነፈ። ይህ ምን ያስተምረናል? የሚያስተምረን የሚከተለውን ነው። መድኃኒታችን አንድ ቀን ወደ ጌተ ሰማኔ የአትክልት ስፍራ ሄደ። እዚያም የበደላችን ፍርድ ሙላት በፊቱ ይንከባልል ነበር። ከዚያም ወደ ቀራኒዮ ኮረብታ ወደ መስቀል ተጓዘ። እዚያም የኃጢአታችን ባህር የሚያሰጥመው መሰለ። ሞተ፣ ተቀበረ። የመቃብሩንም በር የታተመበትን የድንጋይ መዝጊያ ተነቀለ። ይህም ብቻ አልነበረም። ጠላቶቹ እንደላ አድርጎ በታላቅ ግርማና ኃይል ከመቃብር ተነሳ። ይህ የጌታ ኢየሱስ ይላል ጳውሎስ በትንሣዩ አለቅነትና ስልጣናትን ገፎ ድል በመንሳት በእርሱ እያዞራቸው በግልጥ አሳያቸው። ቆላስያስ ሁለት አስራ አምስት። አሁን በመንገዱ መንገዱን ማየት ጀመርን። መጋደላችን ካለቆችና ከስልጣናት ጋር ነው እንጂ ከደምና ከሥጋ ጋር አይደለም። ከአትክልቱ ስፍራ ከመስቀሉና ከመቃብሩ በኋላ አንድ ቀን ሊቀ ካህናታችን በድል አድራጊነት ከመቃብር ተነስቶ ጠላቶቻችንን ገፈፈ። የሰይጣንን ፈተና ሁሉ መለሰና ከሙታን ተነሳ። አሸናፊው፣ ድል አድራጊውና መጪው ንጉሳችን፣ ሃሌሉያ። በውሃ መካከል ለሚያልፉም ከአንተ ጋር ይሄዳለሁ ወንዞችም አያሰጥሙህም አለ። የእግዚአብሔርን ልጅ ማለት ክርስቲያንን ለመቃወም የባህሩ ሞገድ የአለቆችና የሥልጣናት ተቃዋሚነት አሸናፊው ጌታችን ኢየሱስ ስላሸነፋቸው አይበረቱም። ዮርዳኖስን መሻገር ድካምን፣ ችግርንና እነዚህን ተቃዋሚዎች መጋፈጥ ማለት ነው። ይህም የሞተውን የተነሳውንና ያረገውን ኢየሱስን ተከትለን ከአለቆችና ከሥልጣናት ሁሉ በላይ ወደ ሆነው ስፍራ መውጣት ማለት ነው። በፊትህ ወደምን ከባለለው ደካማ አነሳት ድርስ ቀና ብለህ ኢየሱስ እንደህና አድርገ ያው እርሱም ራሱ ድካምህንና እንቅፋትህን ያስወገድልሃል። በጌታ ኢየሱስ ስም የምነግርህ የሚከተለው ነው። የእግዚአብሔር ልጅ ማለት ክርስቲያንን ከሚያቆስሉ ከሰይጣን ፍለጻዎች ቀላልም ሆነ ጽኑ እስቀድሞ የጌታችንን ልብ ያልነካና ያላሳዘነው የለም። እርሱም በመስቀሉና በትንሣዩ ያሸንፈናል። እኛ ልጆቹ ከዚህ በፊት የታገልናቸውን ድካሞች እንደ ገና ገጥመን አይናችንን ወደ እርሱ ወደ ራሱ እንድናነሳ ይለምንናል። እንዲህ በሉ ይለናል ጌታ ሆይ አሁን እኔ እንደማልችል አምናለሁ አንተ ግን ሁሉን ትችላለህ። ያን ጊዜ የዮርዳኖስ ፉጨት ጸጥ ይላል፣ ሞገዱና ኃይሉም ይወገዳሉ፣ እኛም በደረቅ መሬት እንሻገራለን። ከምድረ በዳ ወደ ከነአን የሚመራው የክርስቲያን መንገድ አለመቻልነትን እየተጋፈጥን ከሙታን የተነሳ ነውን ክርስቶስን አትኩረን በማየትና እርሱንም አጥብቀን በመያዝ ነው። ይስ ደህና ነው። ግን ይህ ሁሉ የአፍ ታሪክ አይደለም። እኔ የዚህ ነገር ሁሉ ኃይል እንዴት አድርጎ ወደ ልቤ ይመጣል ትሉኝ ይሆናል። የእግዚአብሔርንም የቃል ኪዳን ታቦት የተሸከሙ ካህናት በዮርዳኖስ መካከል ከደረቅ መሬት ቆመው ነበር፣ ሕዝቡም ሁሉ ዮርዳኖስን ፈጽመው እስኪሻገሩ ድረስ እስራኤል ሁሉ በደረቅ መሬት ተሻገሩ። ኢያሱ ሶስት አስራ ሰባት የምትልከኝ በግ ሆይ የአንተም ደም ኃይል አለው የማይደክም የተዋጁት የአምላክ ሕዝብም እስኪጸኑ እንዳይበድሉህ ለዘላለም። የምንፈልገው ኃይል ሁሉ አነሰም በዛም ከእንግዲህ ወዲህ ያለው በኢየሱስ ክርስቶስ ነው። በእርሱ ያለን ኃይል የኃጢአትንና የፈተናን ነበልባል ይመክታል፣ ድካምን ያገዳል። የእስራኤል ልጆች የተናፈቀውን የተስፋ ምድር ቀርበው ከሩቅ አዩት። ግን በእነሱና በበረከቱ መካከል በድካም የተመሰለው ዮርዳኖስ አለ። ይህ አሁን ያንተን ሁኔታ አይደለም። እኔ በረከት እንዳለ ታያለ አለ። የተሻለ የክርስቲያንነት ህይወት፣ የክርስቲያንነት ያኗኗር ደረጃ እንዳለ ተገንዝበሃል። ህይወት በአጥያት እንደ ተሸነፈና የእግዚአብሔርን ፈቃድ መፈጸም እንዳቃተ ከእርሱም እንደ ራቅ ታውቃለህ። ነገር ግን በአንተና በበረከትህ መካከል ደካማነት ወይም ዮርዳኖስ ይንጎራደዳል። በሃይማኖት ወደ ደካማነት ተራመድ። ህዝቡ በእግራቸው ጫማ የወንዙን ዳር እንዳጠለቁ በቃል ክዳን ታቦት እዚያ መኖር ወንዙ ደረቀ። ሲሻገሩም አይናቸውን ከታቦቱ እንዳይነቅሉ ተነግሯቸዋል። እነርሱም ለጊዜ አይናቸውን ከበረከት አገር ነቅለው የቃል ኪዳኑን ታቦት አትኩረው ተመለከቱ። በዚህ አይነት ሲሻገሩ በእነርሱና በበረከት አገር መካከል የቃል ኪዳኑ ታቦት ቆሞ ነበር። በመሸነፍ የምድረ በዳ ኑሮና በድል አገር መካከል ያለው ልዩነት ይህ ነበር። በእኛና በበረከት መካከል ዮርዳኖስ ይንከባለላል። እርሱም ድካም ነው። ሀፍረቴ፣ ሉኝታ፣ የተፈጥሮ ጠባይ፣ ክፉ አመልና ልማድ፣ ትዕቤትና ስጋዊ ባህሪ በበረከት አገርና በክርስቲያን መካከል እንደ ዮርዳኖስ ይነጉዳል። የእግዚአብሔር ሰው ሆይ አይኖችን አንሳና ወደ ጌታ ኢየሱስ ተመልከት። ይህን ስታደርግ በአንተና በደካማነት መካከል ክርስቶስ ራሱ አለ። ከዚህ በኋላ ክርስቲያን ድልን ስለ ማድረጊያውም ካገኙ ድሉ የእርሱ ነው። ድል አድራጊውን ራሱን እንጂ ድል አይፈልግም። ድል አድራጊውን ካገኘ ድሉ የእሱ ነው። በረከትን ለማግኘት ስለ መጋደልና አዲስ አኗኗር ስለ መፈለግ አይናገርም። አይኖቹ በጌታ ኢየሱስ ላይ ናቸው። እርሱም ጌታ ኢየሱስን መከታ በማድረግ ትዕቢት የሚንጐራደደውን ዲያብሎስ ፈጥኖ ከእግሩ በታች በመቀጥቀጥ የአምላኩን አይን ያያል። ንጉሣዊ የበረከት ጐዳናም እርሱ ነው። ራስን ወዳድነት፣ ለምን ተደባለኩ ባይነት የሌላው የመስዋዕትነት አኗኗር ይህ ነው የማይታወቅ የማይመቀኝ የማይቀና በረከትንና ክብርን ለራሱ የማይመኝ ነገር ግን ጌታ ኢየሱስን ብቻ የሚፈልግ አኗኗሪ ነው። ይህን ጎዳና ከእኔ ጋር አትራመድምኔ ለብዙ ዓመታት ሲያሸንፍህ በኑሮው ደካማነት ላይ በሃይማኖት ቆመህበት፣ ወደ ኢየሱስ እያየ በአንተና በደካማነት መካከል ኢየሱስን ለማየት ትፈቅዳለህኔ ጌታ ኢየሱስንም እንዲህ በለው። ጌታዬ ኢየሱስ ሆይ፣ ከእንግዲህ ወዴ ደካማነትን እጋጠመዋለሁ፣ በሃይማኖትም ረግጬው ፍትህና ያለሁ ተሻግሬም ወደ በረከት አገር እስኪደርስ ቆመህን ወንዝ አግድልኝ። ከእንግዲህ ወዴ እኔ አይደለሁም ክርስቶስ እንጂ።